ባለፈው እሁድ በሰና ኢሚግሬሽን ፍልሰተኞች ማቆያ በተነሳው አደጋ የሞቱትን መቅበር እንደተከለከሉ የመን የሚገኙ የስደተኞች ተወካይ ተናገሩ። አቶ ታጁ ሸሪፍ የየመን የስደተኞች ተወካይ እንዳሉት አደጋውን ተከትሎ ሕይወታቸው ያለፈው ኢትዮጵያውያን ሥርዓተ ቀብር እንዲከናወን የሰና ጥበቃ አባላትን ብንጠይቅም ጠባቂዎቹ የተጎጂዎቹን አስክሬን ከልክለውናል ብለዋል። አቶ ታጁ በአደጋው የተጎዱት ቁጥር እስካሁን እንዳልታወቀም አክለው ገልጸዋል። የተባበሩት መንግስታት የፍልሰተኞች ሰራተኞች ጉዳይ በበኩሉ ተጎጂዎቹን ለመርዳት ተጨማሪ እገዛ ጠይቋል። ገድሞ ዳዊት ዝርዝሩን ያስደምጠናል። በአደጋው ምክንያት የሞቱት ኢትዮጵያውያን ስደተኞች አስክሬኖች የሰንዓ ጥበቃ አባላት እንደከለከሏቸው የስደተኞቹ ተወካይ አቶ ታጁ ሸሪፍ ለአሜሪካ ድምጽ ተናግረዋል። ዋዋንቆ ከመንግሥት ተወካዮች ጋር ስንገናኝ ስለ አደጋው እንዲያጣሩ የሞቱትን ሰዎች እንድንቀብር አስከሬናቸውን ናቸውን እንዲሰጡን ጠይቀን ነበር። እስካሁን መልስ አልሰጡንም። ሰና ያሉ ስደተኞችም አሁን በተባበሩት መንግስታት የስደተኞች ጉዳይ ቅርንጫፍ ቢሮ ሄደው እየጠየቁ ናቸው ብለዋል አቶ ታጁ። አቶ ታጁ ከስና ጸጥታ አስከባሪዎች ጋር በተገናኙበት ወቅት በአደጋው የሞቱ ሰዎች ስም ዝርዝር ይፋ እንዲደረግ፣ አደጋውን ያደረሱ ሰዎች በቁጥጥር ስር እንዲውሉ፣ በእሳት አደጋው የቆሰሉት ሕክምና እንዲያገኙ ጠይቀው እንደነበረና በ24 ሰዓት ውስጥ መልስ እንደሚሰጧቸው ነግሯቸው የነበረ ቢሆንም እስካሁን መልስ አለማግኘታቸውን ገልጸዋል። ከአራት ወር በፊት ከምስራቅ አድርግ የተነስቶ በቦሳሶ በኩል የመን እንደገባ የሚናገረው አደም ኡስማን በየመን የጸጥታ ኃይሎች ከወር በፊት ተይዞ ወደ ማቆያው እንደመጣ ገልጸው፣ እሁድ ስለነበረው ክስተት እንዲህ ብለዋል። በመጀመሪያ ከታሰርንበት ወደ ውጭ አወጡን። ከዛ የጸጥታ ኃይሎች መጥተው አካባቢውን ከበቡ። በአካባቢው የሰፈረው ኃይል ወዲያው ሁላችንን መደብደብ ጀመረ። ምክንያታቸውም በየመን ውስጥ በሕገ ወጥ እየኖራችሁ ነው ና ገንዘብ አምጡ የሚል ነበር። እኛ የለንም ስንል ደበደቡን። በዚህን ጊዜ ሕይወቱ ያለፈ ሰውም አለ። ከዛ ወደ የክፍላችን አስገብተው በውጭ ቆለፉብን። ፊቱን የሸፈነ አንድ የጸጥታ ኃይል የእጅ ቦምብ ታስረን ወደ ነበርንበት ወረወረ። ከተወረወረው ቦምብ የተረፉት በነበረው መጸዳጃ ቤት በኩል ሲሮጡ፣ በዚያም ሌላ ቦምብ ተወረወረ። በዚያ ብዙ ሰዎች ሕይወታቸው አለፈ። ብዙዎች ተቃጠሉ። የተረፍን በሩን ሰብረን ወደ ውጭ ሸሸን ሲል ይናገራል አደም። ከክፍሉ ሲወጡም የየመን ጸጥታ ኃይሎች የአደጋውን ቦታ ከበው ሰዎች እንዳይወጡ ማድረጋቸውን፣ ከዚያም ከአደጋው የተረፉትን በመኪና ወደ ተለያዩ ቦታዎች እንደ ወሰዷቸው ተናግረዋል። እሱን ጨምሮ ሌሎች ከ አስራ አምስት በላይ ሰዎችን የጸጥታ ኃይሎች ወስደዋቸው አደን ከተማ አካባቢ ጥሏቸው እንደሄዱም አደም ተናግረዋል። አደም አደጋው በደረሰበት ክፍል ቢያንስ ከአራት መቶ ሀምሳ በላይ ሰዎች እንደሚሆኑ ገልጸው ከዛ ውስጥ በሕይወት የተረፉት በጣም ጥቂቶች ናቸው ብለዋል። ገለታ ማሙሽ ሌላው በአደጋ ክፍል ውስጥ የነበረ ትውልድ ኢትዮጵያዊ ነው። እሱም ሁለት ቦምብ መወርወሩን ይናገራል። ቦምቢ ቢቻ ላመደርበታል ደቂቃ ጊዜ እንደሚናገር ሁለት ቦምብ ነው የተወረወረው። በእጁ ላይ አቆይቶ ሲወረውር እያየን ነበር። አጠገቤ ከኔ ጋር አራት ሰዎች ነበርን በርስር በተወረወረብን ቦምብ ቃጠሎ ደረሰብን እንጂ በሕይወት ተርፈናል ከዚያ ወደ አክም ቤት ወሰዱን በኋላ ሁለት ሰዎች ሆነን ከአክም ቤቱ ወጣን ይላል ገለታ ገለታ ቦምብ የተወረወረበት ክፍል ውስጥ ከ480 በላይ ሰዎች እንደነበሩ ገልጸው ከእነዚያም ከ400 በላይ አሁንም የት እንዳሉ የሚታወቅ የለም ሲል ተናግረዋል የስደተኞች ተወካዩ አቶ ታጁ በአደጋው ስለሞቱት ሰዎች አሀዝ የመንግስት ኃላፊዎች ወደ ቦታው ስላላስጠጉን አሁንም የሞቱትን ሰዎች ቁጥር አናውቅም ብለዋል የተባበሩት መንግስታት የፍልሰተኞች ጉዳይ አይኦኤም በበኩሉ በአደጋው ሕይወታቸው ያለፈውን ሰዎች ቁጥር እስካሁን አለማወቁን ገልጸዋል። የድርጅቱ የመን ቅርንጫፍ ቃል አቀባይ ኦሊቪያ ሄደን ድርጅታቸው ለተጎጂዎች የሚያደርገውን እርዳታ መቀጠሉን ለአሜሪካ ድምፅ ተናግረዋል። ቃል አቀባዩዋ ሞቶ የቅብር ስነ ስርዓታቸው ስላልተፈጸመው ኢትዮጵያውያን ፍልሰተኞች ድርጅታቸው የፍልሰተኞች ማህበረሰብ የሞቱ ወዳጅ ዘመዶቻቸውን በክብር እንዲቀብሩ ጥሪ ያቀርባል ሲል መልስ ሰጥተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ባለፈው ማክሰኞ ባወጣው መግለጫ በየመን ኢትዮጵያውያን ፍልሰተኞች ላይ ስለደረሰው አደጋ እንደሚመረምር መግለጹ የሚታወስ ነው። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ